ሰታ ን ማራ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። እስካሁን ድረስ ለምሳሌ ድጋፍም ስብሰባ ውጭ ሀገሩም እዚህ ሆነ አባል ድርጅቶቹ የየፊናቸውን ጥረት ማድረጉ ነበረ ጎልቶ የታየው። ይሄ ቀርቶ ግን በመድረክነት እንደዚህ ሁሉ ድጋፎች እንዲሰባሰቡ ውሳኔ ላይ ተደርሷል። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው የሰማናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የዓለም ህዝብ ቁጥር በመጪው ምዕት ዓመት መጀመሪያ 11 ቢሊዮን እንደሚደርስ የተባበሩት መንግስታት ድርጅት አስታወቀ። ከሰሐራ በስተደቡብ የሚኖረው አፍሪካዊም ህዝብ ቁጥር በአምስት እጥፍ እንደሚጨምር ነው የተገመተው። በዚህ ላይ የዜና መጽሔት ትንታኔ ይዟል። ለምሽቱ ካሉን የዓለም ዜናዎች ውስጥ ካሜሩን በግዛቷ ያሉ የማዕከላዊ አፍሪቃ ስደተኞችን በጠቅላላ እያሰረችና ወደ ስደተኛ ሰፈሮች እየወሰደች መሆኗ ታወቀ። ኬንያና ዩጋንዳ ድፍድፍ ነዳጅ ወደ ኬንያ ለማጓጓዝ በታቀደ መስመር ጉዳይ ስምምነት ላይ መድረሳቸው ተዘገበ የሚሉት ይገኙበታል። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል። ጤና ይስጥልን፣ እንደምናመሽታችኋል ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ ነሐሴ አራት 2007 ዓ ም ዝግጅቶቻችን ጋር የዛሬ ተረኛ አስተናጋጆች ቆንጅ ይታየና አሉላ ከበደ ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሷ ትያን ዋን ጋር አብረናችሁ እናምሻለን። በቅድሚያ ታዲያ የሰዓቱን የዓለም ዜና ካሜሩን በግዛቷ የሚገኙትን የማዕከላዊ አፍሪቃ ስደተኞችን በጠቅላላ እያሰረችና ና ወደየ ስደተኛ ሰፈሮች እየላከች መሆኗ ተነግሯል። የሀገሪቱ ዜጎች የማዕከላዊ አፍሪቃ ስደተኞችን እንዲያስጠጉ መንግስቱ እንደማይፈልግ ሞኪ ኤድዊን ኬንዴዜጋ ኬንዴዜካ ከያውንዴ በላከው ዘገባ ጠቅሷል። አዳነች ፍሳሀዬ ዘገባውን ይዛለች። የምስራቅ ካሜሩን አስተዳዳሪ ሳሙኤል ዶዴኔ ኢባሆ ዲቧ ከማዕከላዊ አፍሪቃ የሚመጡ ታጣቂዎች ስደተኞች መስለው እየገቡ ገንዘብ ለመጠየቅ ሰዎችን እያገቱ ነው። አንዳንዶቹ ደግሞ ስደተኞች መስለው እየገቡ ከከብት አርቢዎች ከብትና ንብረት ይሰርቃሉ ብለዋል። ስደተኞቹ ከተሞች ውስጥ ነው መኖር ያለባቸው ከተሞች ውስጥ ከሆኑ በሚገባ መቆጣጠር ይቻላል። ከመንግሥትም እርዳታ ያገኛሉ። ቦታ ካልተለየላቸው ግን ካሜሩናውያን ይሁኑ ከማዕከላዊ አፍሪካ በምን መለየት ይቻላል? ስለሆነም ኃይሎቻችን አንዳንዶቹን እያሰሩ ነው። እስር ቤት ሆነው ስደተኞች ነን ይላሉ። ሆኖም አንድ ስደተኛ ሽፍታ ወይም የሪፐብሊካ ጠላት መሆን አለበት ማለት አይደለም። ኢቫሆ ድቧ እንደሚሉት በብዙ መቶዎች የሚቆጠሩ ስደተኞች ተይዘዋል። ስደተኞቹን ያስጠጉ ካሜሩናውያን ካሉ በአቅራቢያቸው ወዳሉት የስደተኞች ሰፈሮች ይውሰዷቸው፣ ካልሆነ ግን የሚከተለውን ነገር ይጠብቁ በማለት አስጠንቅቀዋል። ሀያንግ ዲዘር የተባሉ ከስደተኞች ጋር የሚሰሩ ነዋሪ መንግስቱ የወሰደው እርምጃ መጥፎው የስደተኞቹ ኑሮ እየከፋ እንዲሆን ያደርጋል ይላሉ ። ስደተኞቹ በከተማዎች እንዲኖሩ ማድረጉ ወንጀል ሊያስቀንስ ይችላል፣ ይሁንና በቂ ምግብ አያገኙም ነው ያሉት። ሀያንግ ድዘሬ ካሜሩን ስደተኞቹን ስታስርም ሰቆቋ በመፈጸም መብታቸው እንዳይረገጥ ማረጋገጥ አለባት ሲሉም አስገንዝበዋል። እየበዛ በመሄድ ላይ ያለውን የስደተኞች ብዛትን ለመወጣት እንድትችል ካሜሩን በያዝነው ዓመት ዓለም አቀፍ እርዳታ ጠይቃለች። የተባበሩት መንግስታት ድርጅት ካሜሩን ያሉ የማዕከላዊ አፍሪቃ ሪፑብሊክ ስደተኞች ሁለት መቶ ሺህ እንደሚሆኑ ይገምታል። ስደተኞቹ የሚሰደዱት አብዛኞቹ ክርስቲያኖች የሆኑት ጸረ ባላካ ሚሊሻዎችና በሙስሊሞቹ ሰሌካ አማጽያን መካከል ከሚካሄደው ውጊያ ለመሸሽ ነው። ኬንያና ዩጋንዳ ድፍድፍ ነዳጅ ከዩጋንዳ የነዳጅ ጣቢያዎች ወደ ኬንያ ጠረፍ ለማጓጓዝ በታቀደው ቧንቧ መስመር ላይ ስምምነት መድረሳቸው ተዘገበ። የነዳጅ ማስተላለፊያው መስመር ተዘርግቶ ሲጠናቀቅ ከዩጋንዳ ሆይማ ወረዳ ሰሜን ኬንያ ወደ ሎክቻር ና ወደ ጠረፏ ላሙ ከተማ የሚወስድ የ ሺህ አምስት መቶ ኪሎ ሜትር ርዝማኔ ይኖረዋል ተብሏል። ሁለቱ የምስራቅ አፍሪካ ጎረቤት ሀገሮች በተጨማሪ በደቡብ በኩል የሚያልፍ የነዳጅ መስመር ሊዘረጉ ቅድ ያላቸው መሆኑም ታውቋል። ይህኛው መስመር እንዲዘረጋ የሚደግፉት ወገኖች የሰሜኑ መስመር የሶማሊያው ጽንፈኛ ቡድን አልሻባብ ጥቃት ይበልጡን እየተጋለጠ እንደሚሆን ይናገራሉ። ዛሬ ስምምነቱ ይፋ የተደረገው የዩጋንዳው ፕሬዚዳንት ዮዌሪ ሙሴቬኒና የኬንያው ፕሬዚዳንት ኡሁሩ ኬንያታ ካምፓላ ውስጥ ከተወያዩ በኋላ ነው። የብሪታንያው ቱሎ ኦይል ኩባንያ በሁለቱ ሀገሮች የነዳጅ ሀብት አግኝቷል። የዩጋንዳ 6.5 ቢሊዮን በርሜሎች ክምችት፣ ኬንያ ደግሞ ቢያንስ 6 ሚሊዮን በርሜል እንዳላቸው ነው የተገመተው። የነዳጅ ማስተላለፊያ ፕሮጀክቱ የሚያስፈልገው ወጪና ደህንነት ማረጋገጫ ከኬንያ ማግኘት ይጠበቅበታል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስዋ ሚዙሪ ክፍለ ግዛት ፈርገሰን ከተማ ውስጥ መሳሪያ ያልያዘው ጥቁር አሜሪካዊ ወጣት በነጭ ፖሊስ የተገደለበት አንደኛ ዓመት መታሰቢያ ሰላማዊ ሰልፍ እየተካሄደ ሳለ በአካባቢው ፖሊሶች ላይ ተኩስ የከፈተውና በአጸፋው ፖሊሶች ተኩሰው የመቱት ታጣቂ በጽኑ የቆሰለ መሆኑ እየተነገረ ነው። የሴንት ሉዊስ ወረዳ ፖሊስ አዛዥ ጃን በልማር በሰጡት መግለጫ ትናንት እሁድ ማታ መሳሪያ ሲያይዝ አይቀርም ብለው የጠረጠሩትን አንድ ሰው ሲከታተሉት እንደነበረና ማለትም የደህንነት ሰዎች ሲከታተሉት እንደነበረ እና በኋላም ግለሰቡ በሁለት ቡድኖች መካከል በተደረገ ከአርባ እስከ ሀምሳ የሚደርስ የተኩስ ልውውጥ ውስጥ ተሳትፎ መገኘቱን አስረድተዋል። አስከትሎም በደህንነት መኮንኖቹ መኪና ላይ ተኩሰዋል ብለዋል። የደህንነት አባላቱ ታጣቂውን በእግር ሲያሳድዱት ከቆዩ በኋላ ከመኪናቸው ውስጥ እንደ እንደተኮሱበት ነው የፖሊስ አዛዡ ያብራሩት። ሲታኮሱ የነበሩት ሁለት ቡድኖች ተቃዋሚ ሰልፈኞች ሳይሆኑ ወንጀለኞች ናቸው ብለዋል የፖሊስ አዛዡ። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ሎሬታ ሊንች ሁከቱን አጥብቀው አውግዘውታል። ቱርክ ውስጥ በተከታታይ በደረሱ ጥቃቶች እስካሁን በተረጋገጠው መረጃ ስድስት ፖሊሶች ሲገደሉ በትልቋ የአገሪቱ ከተማ በሚገኘው የዩናይት ስቴትስ ቆንስላ ላይም ተተኩሶበታል። የኢስታንቡል የዩናይት ስቴትስ ቆንስላ ላይ በደረሰው ጥቃት ከተጠረጠሩት ሁለት ሴቶች አንደኛዋ ከፖሊሶች ጋር ተታክሷ መቆሰላ ቆስላ ተይዛለች። የዲፕሎማቲክ ተልእኮ ቢሮ ሲዘጋ የተዘጋ ሲሆን ለጥቃቱ ግራ አክራሪ የሆነው አብዮታዊ ህዝባዊ ነጻ አውጪ ግንባር ኃላፊነት ወስደዋል። እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ ምህት አንካራ ውስጥ በሚገኘው የዩናይትድ ስቴትስ ኤምባሲ ላይ አጥፍቶ ጠፊ የቦምብ ጥቃት ያካሄደውን ቡድን የዩናይትድ ስቴትስ እና የአውሮፓ ህብረት በአሸባሪ ድርጅትነት ፈርጀውታል። አፍጋኒስታን ዋና ከተማ ካቡል በዓለም አቀፍ አውሮፕላን ጣቢያው ዋናው መግቢያ ላይ በዛሬው ዕለት ለደረሰው በመኪና ላይ የተጠመደ አጥፍቶ ጠፊ ቦምብ ፍንዳታ ታሊባን ኃላፊነቱን ወስዷል። በጥቃቱ አምስት ሰላማዊ ሰዎች ሲገደሉ ሌሎች አስራ ስድስት እንደቆሰሉ ተነግረዋል። የዓይን እማኞች እንደተናገሩት የዚህ ከባድ ፍንዳታ ኢላማ የነበረው የመንግስት ባለስልጣናትን በማጓጓዝ ላይ የነበሩ ብረት ለበስ መኪናዎች እንደሆኑ ነው የታወቀው። የታሊባኑ ቃል አቀባይ ጥቃቱ የታለመው ባዕዳን ወራሪ ኃይሎች ሲል የጠራው እንደነበረ አመልክቷል። ታሊባን በአፍጋኒስታን በቅርብ ቀናት የደረሱ በርካታ የቦምብ ፍንዳታዎችን ያደረስኩት እኔ ነኝ ሲል ኃላፊነት ሲወስድ እንደቆየ ይስተዋላል። ባለፈው አርብ አውሮፕላን ጣቢያው አጠገብ በሚገኝ የዩናይትድ ስቴትስ ልዩ ኃይሎች ካምፕና ዋና ከተማዋ ካቡል ውስጥ ባለ የፖሊስ አካዳሚ ጨምሮ በተለያዩ ስፍራዎች በደረሱ የቦምብ ፍንዳታዎች ከሀምሳ የሚበልጡ ሰዎች እንደተገደሉ ታውቋል። በመጨረሻም ኢራን ውስጥ በእስር ላይ ያለው የዋሽንግተን ፖስት ጋዜጣ ዘጋቢ ጄሰን ረዛኒያን ጠበቃ እንደተናገሩት በአንድ ሳምንት ጊዜ ውስጥ ፍርድ ቤቱ ብይን ሳይሰጥ አይቀርም። ፍርድ ቤቱ ሰኞ፣ ዛሬ የመጨረሻው ችሎቱን በዝግ አካሄዶ የጋዜጠኛውን የፍርድ ሂደት እንዳጠናቀቀ ጥበቃዋ ሌላ አሻን ገልጠዋል። የጋዜጠኛው የፍርድ ሂደት የተጀምረው በግንቦት ወር ሲሆን የዛሬው አራተኛው ችሎት መሆኑንም ጥበቃው አስረድተዋል። ዋሽንግተን ፖስት ጋዜጣ የዩናይት ስቴትስ ና ዓለም አቀፍ የፕሬስ ነጻነት ድርጅቶች የፍርድ ሂደቱን በተደጋጋሚ ሲያወግዙ ጋዜጠኛው ከተከሰሰበት ወንጀል ነጻ መሆኑንም ሲናገሩ ቆይተዋል። ከባለቤቱ ከጋዜጠኛው የጋኔህ ሳሌሂ ጋር ባለፈው እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ.ም የታሰረው ጄሰን ሪዛኒያን ፍርድ ቤቱ ክስ ሳይመሰረትበት ለወራት ታስሮ ከቆየ በኋላ ነው። በስለላ ና ከጠላት መንግስታት ጋር መመሳጠር የሚሉ ክሶች የተመሰረቱበት። የዋሽንግተን ፖስት ጋዜጣ ዋና አዘጋጅ ማርቲን ባይሮን ከትናንት በስቲያ ቅዳሜ ባወጣው መግለጫ የፍርድ ሂደቱን የሐሰት ሂደት ብሎ ከዚህ የባሰ መሰረተ ቢስና ግብዝነት የተመላበት ውንጀላ አይገኝም ሲሉ አውግዘዋል። አድማጮች የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የምሽት ስርጭት ነው። አስተናጋጆቻችሁ ቆንጊታየና አሉላ ከበደንን ቆየት ብለው ከሚሰሙ ዝግጅቶች የአንዱን ለቅምሻ እናሰማችሁ። እድሜ ከሳምንታት በላይ የሆነው ቡድን ነው የሚያጠቃ ከባድ ምሮ ሆነም በብዛት ማለት ነው እዛ ቡድን ውስጥ እንግዲህ የጠቅላላ ህዝብ ቁጥር ከዜሮ ነጥብ ሶስት እስከ ዜሮ ነጥብ አምስት ፐርሰንት የኢትዮጵያ ህብረተሰብ አሁን ዘጠና አራት ሚሊዮን አለ። የዘጠና አራት ሚሊዮኑ ሀምሳ አራት ፐርሰንቱ አዋቂ ነው ካል ቁጥሩ ስንት መሆኑ ይሆን? ስሌቱን እየሰራችሁ ቆዩ ነ ለማንኛውም በጤና ዝግጅታችን የአእምሮ ጤና ተመራማሪዋና መምህርት ማጂ ኃይለማርያም በስፋት ትመለሳለች። አሁን የዕለቱን በቅርቡ የተካሄደውን የኢትዮጵያ ብሔራዊ ምርጫ ሂደትና ውጤት እንደማይቀበለው ተቃዋሚው የኢትዮጵያ ፌዴራላዊ አንድነት መድረክ አስታወቀ። ኢህአዴግ በዲሞክራሲያዊ መንገድ ተመርጧል የሚለው የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ አነጋገር አምባገነኖችን ያበረታታ ነው ሲልም መድረክ ተችቷል። ሰላማዊ ትግሉን አጠናክሮ እንደሚቀጥል ያስታወቁት የወቅቱ የመድረክ ሊቀመንበር በበኩላቸው ከሚቀጥለው ጉባኤው በኋላ መድረክ እንደሚዋሃድም ጠቁመዋል። መለስካቸው አማሃ ዝርዝሩን ይዟል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ትናንት አመሻሹ ላይ ለሁለት ቀን የዘለቀውን ልዩና አስቸኳይ ጠቅላላ ጉባኤውን ሲያጠናቅቅ ባለ 13 ነጥብ የአቋም መግለጫ ወጥቷል። የመድረክ ጠቅላላ ጉባኤ ያወጣው የአቋም መግለጫ ገለልተኛ የምርጫ አስፈጻሚ የሀገር ውስጥና የውጭ ታዛቢ በሌለበት ነጻ፣ ፍትሐዊ ተአማኒና በሁሉም ዘንድ ተቀባይነት ያለው ምርጫ ማካሄድ እንደማይቻል ገና ከጅምሩ ሲያስገነዝብ የቆየ እንደነበረ ገልጿል። ይሁንና የኢትዮጵያ ብሔራዊ ምርጫ ቦርድ በማን ያለብኝነት ምርጫው እንዲካሄድ አድርጎ በሚያሳፍር ውጤት እንደተጠናቀቀ ዘርዝረዋል። ይህንን የምርጫ ሂደትም ሆነ ውጤቱን ግን ጉባኤው አይቀበለውም ይላል። መግለጫው የመድረክ ዋና ጸሐፊ አቶ ገብሩ ገብረ ማርያም የመድረክ ስርዓት ፈጻሚ ኮሚቴ ቀደም ሲል ምርጫውን አስመልክቶ ያወጣቸውን መግለጫዎች በሙሉ የምንቀበል መሆናችን እየገለጥን የምርጫው ሂደትም ሆነ ውጤት ኢዲሞክራሲያዊና ህገ መንግስቱን የጣሰ ስለሆነ ጉባኤው የማይቀበለው መሆኑን አጥብቆ ያሳውቃል። መግለጫው አክሎም የተካሄደው ምርጫ የዲሞክራሲ ስርዓት ግንባታ ጥረታችንን ቀኝ ኋላ ያዞረና ህገወጥ ተግባር ነው ብሎታል። ስለሆነም የምርጫውን አፈጻጸም የሚያጣራ በሀቀኛ ተቃዋሚ ፓርቲዎች ዘንድ ተቀባይነት ያለው አካል ተቋቁሞ ውጤቱ ለህዝባችን ባስቸኳይ ይፋ እንዲደረግ ሲል ይጠይቃል። ከምርጫው ፍጻሜ በኋላ በአባላቱ ላይ የተፈጸመባቸው ነው ያለውን ወከባና ማስፈራራት ከዚያም አልፎ የሚካሄደውን እስራት፣ ግድያ፣ ቤት ማፍረስ እንዲሁም ከቤትና ከስራ ማባረር መንግስት በአስቸኳይ እንዲያስቆም ይጠይቃል። በምርጫው ማግስት ኢትዮጵያን የጎበኙት ፕሬዚደንት ባራክ ኦባማ በስልጣን ላይ ስላለው መንግስት በተናገሩት ንግግርም መድረክ ያደረበትን ቅሬታ የአቋም መግለጫው አንድ ነጥብ አድርጎታል። አቶ ገብሩ ገብረ ማርያም በዚሁ ጉብኝታቸው ወቅት የመድረክን አመራር በመገናኘት የኢህአዴግን ገለጻ ብቻ ሳይሆን የተቃዋሚውን ወገንም እንዲያዳምጡ በእንቢያሳቸው በኩል ተጠይቀው ሳይቀበሉ በመቅረት የኢህአዴግ ወገን ራሱን እንከን የለሽ አድርጎ ባቀረበው ገለጻ ላይ ተመስርተው የሰጡት ጋዜጣዊ መግለጫ በተለይም ኢህአዴግን በትምህርት ጥቅስ ውስጥ በዲሞክራሲያዊ ምርጫ የተመረጠ መንግስት የጥቅሱ መጨረሻ የተባለው ሙገሳ የተሳሳተና አምባገነኞችን ያበረታታል ሊሆን ይችሏል። ይህ የመድረክ ልዩና አስቸኳይ ጉባኤ በጉዳዩ ላይ በስፋትና በጥልቀት ተወያይቶ ማዘኑን በግልጽ ደብዳቤ ለኤምባሲው እንዲደርስ ወስኗል። በዚህ ምርጫ መድረክ ባለማሸነፉ አጀንዳው ባለመሳካቱ አኩርፎ ሰላማዊ የትግል መንገዱን እንደማይለውጥ በአጽንኦት የተገለጹት የወቅቱ የግንባሩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። የነጠረ የትግል ስልት ቀይሶ በሰላማዊ ትግሉ ይቀጥልበታል ያሉት ፕሮፌሰር በተለይ ለቪኦኤ በሰጡት ቃለ ምልልስ፣ ከዚህ በፊት ያልተጠቀማችሁበት ምን አይነት ስልት ነው ለመጠቀም የወሰናችሁት የሚል ጥያቄ ነበር ያቀረብኩላቸው። ሰልፎች ይኖራሉ፣ ሌላም ሰላማዊ የተቋሞ እንቅስቃሴዎች ይኖራሉ። እነዚህን በአሁኑ ጊዜ አንድ ሁለት ሶስት አራት እያለ ስማቸውን እየጠራ ማስቀምጡ ተገቢ አይሆንም። ነገር ግን እየተጠና ለወቅቱ ለአካባቢው ተግባሪ ሊሆን ሊፈጸም ይችላል የምንላቸውን ሁሉ ስልቶች ለመጠቀም ውሳኔያችን ይሄ ነው። ፕሮፌሰር በየነ ጴጥሮስ ጉባኤው የመድረክ ድክመቶች ናቸው ብሎ በተመለከታቸው ነጥቦችም ላይ ተወያይቶ መመሪያ መስጠቱን ዘርዝረዋል። አባል ድርጅቶቹ በየራሳቸው ማንቀሳቀስን ወደዛ ያደላሉ፣ ይሄ እንድታረም ሰጥ ውሳኔ ተሰጥቶበታል አባል ድርጅቶቹ ያላቸውን በፋይናንስም ሆነ ሌላ አቅም አስተባብረው እንዲንቀሳቀሱ ይሄም ውሳኔ ተሰጥቶበታል እስካሁን ድረስ ለምሳሌ ድጋፍም ስብሰባ ውጭ ሀገሩ ምን ይዞ ይሆን አባል ድርጅቶቹ የፊናቸውን ጥረት ማድረጉ ነበረ ጎልቶ የታየው ይሄ ቀርቶ ግን በመድረክነት እንደዚህ ሁሉ ድጋፎች እንድሰባሰቡ ውሳኔ ላይ ተደርሷል ጉባኤው ትኩረት ሰጥቶት የነበረው ሌላው ጉዳይ ደግሞ ከሌሎች ተመሳሳይ አቋም ካላቸው የፖለቲካ ፓርቲዎች ጋር በትብብር መስራትን ነው። ከዚያ በተጨማሪም ልዩ ልዩ የህብረተሰቡን ክፍሎች ማደራጀት እንደሆነ ገልጸዋል። መድረክ ግን ከሚቀጥለው ጠቅላላ ጉባኤ በኋላ ወደ አንድ ውሁድ ፓርቲነት ሊያድግ እንደሚችል ጠቁመዋል። የመድረክ አመራር የውህደትን ጥያቄ እስከሚቀጥለው ጉባኤ ድረስ በጥልቀት ተነጋግሮ አባል ድርጅቶቹም አስፈላጊውን የውስጥ ድርድርም ጭምር አድርገው ሪፖርት እንዲያደርጉ ምናልባት ከምቀጥለው ጉባኤ ቀጥሎ ወደ ውህደትም የመሸጋገር ሊኖር ይችላል ማለት ነው። ስለዚህ ያም የቤት ስራ ተሰጥቷል። ከአባል ድርጅቶችም ላመራሩ እና እነዚህ ሁሉ እንግዲህ ተጠቃለው ጠንካራ ግንባር ሆነን መንቀሳቀስ ከቻል ቅድም ያልናቸውን ኢህአዴግ ላይ ጫና ፈጥሮ የምርጫውን ምህዳር ማስከፈት ይቻላል የምለው ጋ እንደርሳለን ብለን ወስነናል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የተሰኘውን ግንባር ከፈጠሩት መካከል ከወራት በፊት የቀድሞ አንድነት ለዴሞክራሲና ለፍትህ ፓርቲ ተለይቶታል። የዛሬዎቹ የግንባሩ አባላት አረና ትግራይ ለለዋላዊነትና ለዴሞክራሲ፣ ኦሮሞ ፌዴራሊስት ኮንግረስ፣ የኢትዮጵያ ማህበረ ዴሞክራሲ ደቡብ ህብረት፣ አንድነት ፓርቲና የሲዳማ አርነት ንቅናቄ ናቸው። መለስካቸው ካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው እንደዘገባው አመሰግናለሁ። አሁን ወደ መጽሔቱ ትንታኔ ርዕሶች እንዘልቃለን። የፊታችን ሰኞ የመጨረሻ ስምምነት እንዲፈራረሙ ቀነ ገደብ የተያዘላቸው የደቡብ ሱዳን ተፋላሚ ወገኖች አሁንም ልዩነታችን እንደሰፋ ነው አሉ። ለዚህም አንዳቸው ሌላውን ወገን ተጠያቂ በማድረግ መወናጀላቸውን ቀጥለዋል። በአዲስ አበባ የሚካሄደውን ይህን ድርድር እስክንድር ፍሬው ተከታትሎታል ነው የደቡብ ሱዳን ተፋላሚ ወገኖች ከመጨረሻ ስምምነት ላይ እንዲደርሱ የተያዘው ቀነ ገደብ ሊጠናቀቅ የቀረው ከአንድ ሳምንት ያነሰ ጊዜ ነው። ኢጋድ ፕላስ የተሰኘው አደራዳሪ ቡድን ባስቀመጠው የጊዜ ሰሌዳ መሰረት ልክ የዛሬ ሳምንት ሰኞ እንደ አውሮፓውያን አቆጣጠር ነሐሴ 17 ፕሬዚዳንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የስምምነት ፊርማቸውን እንዲያስቀምጡ ይጠበቃል። ከኢጋድ እስከ አፍሪካ ህብረት፣ ከተባበሩ መንግስታት ድርጅት እስከ ሌሎች ዓለም አቀፍ ተቋማት፣ እስከ አሜሪካው ፕሬዚዳንት ባራክ ኦባማ ድረስ ሁሉም ቀነ ገደቡ እንዲከበር ሲወተውቱ ቆይተዋል። አሁን ያለው ሁኔታ ግን ይህ እንደሚሳካ የሚያመለክት አይደለም። በመንግስትና በተቃዋሚዎቹ መካከል ያለው ልዩነትም እንደሰፋ ቀጥሏል። ድርድሩ ወደሚካሄድበት አዳራሽ በማምራት ያነጋገርኳቸው የተቃዋሚዎቹ ዋነኛ ተደራዳሪ ጀኔራል ታባንደንጋይ ይህንኑ አንጸባርቀዋል። ነሐሴ 17 የሚል ቀደመ ገደብ ካላቸው የእነርሱ ጉዳይ ነው። እኔ በድርድር የምወክለው ወገን ጉዳይ አይደለም። እዚህ ያለውት ለመደራደር ነው። በኢጋድ ፕላስ በተመቻቸልን መድረክም መደራደራችንን እንቀጥላለን። እኛ የራሳችን ጉዳይ እንዳለን ሁሉ ዓለም አቀፉ ማህበረሰብም የራሱ ጉዳይ ይኖረዋል። በኢጋድ ፕላስ የቀረበው ረቂቅ የማቻቻል የስምምነት ሰነድ ሁለት ዓመት ተኩል የሚቆየው የደቡብ ሱዳን ብሔራዊ አንድነት የሽግግር መንግስት ምን አይነት ጦር እንደሚኖረውም ያስረዳል። በዚህ ሰነድ መሰረት በዚህ ሰነድ መሰረት በሽግግር መንግስቱ 18 ወራት ፕሬዚዳንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የየራሳቸውን ጦር ይመራሉ። ከ18 ወራት በኋላ ግን የሁለቱ ወገኖች ጦር በአንድ እዝ ስር ይዋሃዳል። የሚመሩትም ፕሬዚዳንት ሳልቫኪር ይሆናሉ። የተቃዋሚዎቹ ዋነኛ ተደራዳሪ ታዲያ በዚህ ጉዳይ ላይም ከስምምነት እንዳልተደረሰ አስረድተዋል። እናም የፊታችን ሰኞ ነሐሴ 17 የመጨረሻውን ስምምነት እንዲፈራረሙ በዓለም አቀፉ ማህበረሰብ ግፊት እየተደረገባቸው ያሉት የደቡብ ሱዳን ተፋላሚ ወገኖች ወደዚያ ስምምነት እየቀረቡ አይመስልም። የተቃዋሚዎቹ ዋነኛ ተደራዳሪ ጄኔራል ታባን ደንጋይም የዓለም አቀፉ ህብረተሰብ ቀነ ገደብ እኛን አይመለከትም ብለዋል። ነሐሴ 17 የሚል ቀነ ገደብ ካላቸው የእነርሱ ጉዳይ ነው። እኔ በድርድር የመወክለው ወገን ጉዳይ አይደለም። እዚህ ያለሁት ለመደራደር ነው። በኢጋድ ፕላስ በተመቻቸልን መድረክም መደራደራችንን እንቀጥላለን። እኛ የራሳችን ጉዳይ እንዳለን ሁሉ ዓለም አቀፉ ማኅበረሰብም የራሱ ጉዳይ ይኖረዋል። ስለ ቀነ ገደቡ ጉዳይ በቀጥታ ያልጠቀሱት የመንግስት ተደራዳሪዎች ቃል አቀባይና የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኮይሎዌዝ ስምምነት ያልተደረሰባቸው ወሳኝ ነጥቦች መኖራቸውን ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዓለም ህዝብ ቁጥር በመጪው ምዕት ዓመት መጀመሪያ ከ85 ዓመታት በኋላ ማለት ነው፣ 11 ቢሊዮን እንደሚደርስ የተባበሩት መንግስታት ድርጅት አስታውቋል። ከሰሃራ በስተደቡብ የሚኖረው አፍሪካ ህዝብ ቁጥር በአምስት እጥፍ እንደሚጨምር ተገምቷል። ጆዲ ካፖዋ የአንድ የተባበሩት መንግስታት ድርጅት ባለስልጣንን አነጋግሮ ዘግቧል። ሶሎሞን አባተ አዘጋጅቶታል። አፍሪካ ውስጥ አንዳችም ቀድሞ ያልታየ ወይም ያልተተነበየ እድገትን ሊያቆም የሚችል ክስተት ካልተፈጠረ በስተቀር የህዝቡ ቁጥር ማሻቀቡን አያቆምም ብሏል። ዛሬ የወጣ የዓለም ህዝብ ቁጥር ትንበያ በሀያ ሁለተኛው መቶ ክፍለ ዘመን መጀመሪያ ላይ ከአጠቃላዩ የዓለም ህዝብ ከግማሽ የሚበልጠው የሚኖረው በአፍሪካ መሆኑንና የአህጉሪቱ ህዝብ ቁጥር ዛሬ ካለው አንድ ነጥብ ሁለት ቢሊዮን በመጪዎቹ ሰማንያ አምስት ዓመታት ውስጥ ወደ 5.6 ቢሊዮን እንደሚመነደገ የጠቆመው ይህ የተባበሩት መንግስታት ድርጅት ሪፖርት ለእንዲህ አይነቱ ግዙፍ ቁጥር ምክንያት ከሚሆኑት ክስተቶች አንዱ በማደግ ላይ ባሉት ወይም ወትሮ ደሃ እየተባሉ በሚጠሩት ሀገሮች ውስጥ የሞቱ መጠን በእጅጉ እየቀነሰ የመምጣቱ እውነት እንደሆነ አመልክቷል። ባልደረባ የጆዲካ አምፖ ያነጋገራቸው የተባበሩት መንግስታት ድርጅት የምጣኔ ሀብትና የማኅበራዊ ጉዳዮች መምሪያ የስነ ህዝብ ክፍል ዳይሬክተር ጃን ዊልማት ሲያትል ዋሽንግተን ውስጥ እየተካሄደ ባለው የአሕዛዊ መረጃዎች ትንተናና ፍተሻ ስብሰባ ላይ የጥናቶቻቸውን ውጤት እያብራሩና እያስፈተሹ ነው። የዓለም ሕዝብ ቁጥር ዛሬ 7 ቢሊዮን 200 ሚሊዮን እንደሆነ ነው የሚገመተው። በ35 ዓመታት ጊዜ ውስጥ ወደ 9 ቢሊዮን ተኩል ያድጋል። እንዲህ ዓይነቱ የሕዝብ ቁጥር ማሻቀብ በተለያዩ ሀብቶች አጠቃቀምና አገልግሎቶች አቅርቦቶች ላይ ከፍተኛ ትርጉም ያለው መሆኑን ዊልማት አመልክተው በተለይ የምግብ አቅርቦትና የሰው ብዛት መጨመር ተያይዘው የሚታዩና ሁልጊዜም የስጋት ምንጭ መሆናቸውን ገልጸዋል። እስከ ባለው ታሪክ አንጻራዊ ስኬት ናቸው ተብሎ ከሚታሰቡት መካከል የዓለም የምግብ አጠቃላይ ምርት ከሕዝቡ ቁጥር በፈጠነ ሁኔታ እያደገ ነው የሚሄደው። ይሁን እንጂ በተለይ በአንዳንድ ና አካባቢዎች የምግቡ ምርት እንዲሁም አደጋጅ በሆነባቸው አካባቢዎች ችግር እንደሆነም ይቀጥላል። በአጠቃላይ በዓለም አቀፍ ደረጃ ግን የምግብ እጥረት ይኖራል የሚያስብል ስጋት እንደሌለ የተባበሩት መንግሥታት የምግብና የእርሻ ድርጅት ኤፍኤኦ በርካታ ሪፖርቶችን ማውጣቱን ሚስተር ዊልማት ጠቁመዋል። ዋናው ስጋት አሉ ሚስተር ዊልማት ምግብ አይደለም። ከታላላቆቹ ፈተናዎች አንዱ የእድገቱ ፍጥነትና ወጣት ዜጎቻቸውን በሚያቅፏ አገሮች ማህበረሰቦች ውስጥ ያሉ ለውጦች ሂደት ተመጣጣኝ ያለመሆናቸው ነው። በአመት የሁለትና የሶስት ከመቶ የሕዝብ ቁጥር መጨመር ማለት በየአመቱ ሁለትና ሶስት ከመቶ ህጻናት እየተወለዱ ነው ማለት ነው። በተመሳሳይ ግፊት ትምህርት ቤት የሚገባውም ሕፃን ቁጥር ካለፈው ዓመት እንዲሁ እየጨመረ ይሄዳል። በሁለትና ሦስት ከመቶ በየ35 ዓመቱ ሁሉም ፍላጎት በእጥፍ እንደሚጨምር ዊልማት ገልጸዋል። ይህ ማለት የጤና ተቋማት ትምህርት ቤቶችና ሌሎችም አገልግሎቶችና አቅርቦቶች እጥፍ ሊሆኑ ይጠበቅባቸዋል። ያውም የተረጋጋ አቅርቦትና አገልግሎት ባለበት ሁኔታ መሆኑ ነው። በብዙ ሀገሮች ውስጥ ግን ጥራት ብቻ ሳይሆን ቁጥርም ችግር መሆኑን የጠቆሙት ዊልማት ስለ አፍሪካ ሲናገሩ በአህጉሪቱ ውስጥ አንዲት ሴት በአማካይ አራት ነጥብ ሰባት ልጅ ይኖራታል ተብሎ እንደሚታሰብ ገልጸዋል። አስር እናቶች አርባ ሰባት ልጆች ይኖራቸዋል እንደማለት ነው። በመጪዎቹ ዐሥሮች ዓመታት ይህ የአፍሪካ እድገት እየጨመረ እንደሚሄድ ቢገመትም ፍጥነቱ ግን አሁንም ጥያቄ ውስጥ ያለ መሆኑን አስረድተዋል። እስያ ከዓለም ሕዝብ ብዛት መሪነቱን እንደምትይዝ ሚስተር ዊልማት ጠቁመው ቻይናና ህንድ ግን ደረጃ እንደሚለዋወጡና በሕዝብ ብዛት በመጪዎቹ አስር ዓመታት መሪነቱን ህንድ ከቻይና እንደምትረከብ ገልጸዋል። የአፍሪካም ህዝብ ቁጥር ይጨምራል። እንዲያውም ከዓለም ህዝብ ቁጥር በንጽጽር የበዛውንም የምትይዘው እርሷ ትሆናለች። የአውሮፓ ህዝብ ቁጥር እየቀነሰ መምጣቱና በዚህም እንደሚቀጥል እንደ ጀርመን አይነት አገሮች አሁንም የህዝብ ብዛታቸው በተመጣጣኝ ሁኔታ ከውጭ በሚፈልሰው ሰው ቁጥር ምክንያት ከፍ ብሎ እንደሚታይ አመልክተዋል። ህዝቧ እየጨመረ ከሚሄደው አፍሪካና እንዲሁም እስያ እየቀነሰ ከሚሄደው አውሮፓ ጋር ስትተያይ ዩናይትድ ስቴትስ በተሻለ ሁኔታ የተረጋጋ ሁኔታ ይዛ እንደምትቆይ ነው የሚታየው። ይሁን እንጂ ከውጭ የሚገባው ሰው ቁጥር መጠን ሳይጨምር ይህንን መረጋጋት ይዛ ልትቀጥል አትችልም። በአውሮፓ ከሚወለደው የሚሞተው ቁጥር በአፍሪካ ደግሞ ከሚሞተው የሚወለደው ቁጥር የበዛ መሆኑ ነው እንዲህ አይነቱን የሥነ ህዝብ መልክዓ ምድር የሚፈጥረው በመጪዎቹ 35 ዓመታት ውስጥ የ28 የአፍሪካ ሀገሮች የህዝብ ብዛት ቁጥር ከእጥፍ በላይ እንደሚሆን ሪፖርቱ ጠቁሟል። አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ መጨረሻው የመጽሔቱ የትንታኔ ርዕስ ነው የምንሻገረው ሲሲል በተባለው በዚምባብዌው ተወዳጅ አንበሳ ላይ የተፈጸመው ግድያ ዛሬ ነሐሴ አራት ቀን የሚታሰበውን የዓለም አንበሳ ቀን ከልብ ከል አልብሶት ውለዋል፣ ይላል ሲንደረደር። ይህም ሆኖ ግን ይላሉ፣ የእንስሳት መብት ተከራካሪ እና አስከባሪ ቡድኖች፣ አያሌ አንበሶች ደቡብ አፍሪካ ውስጥ ያለውን አሰቃቂ ሁኔታ ተቋቁሞ ነው የሚገኙት። ዝርዝሩን አኒታ ፓውል ከደቡብ አፍሪካ በላከችው ዘገባ ተነትናለች። አዲሱ አበባ ያቀርበዋል። የዚምባብዌው አንበሳ ሴስል መገደል ቁጣ ብቻም አይደል ያስነሳው፣ ክርክርና ውዝግብም ቀስቅሷል። ዚምባብዌ ውስጥ በእረፍት ላይ በነበሩ አሜሪካዊ አዳይ ነው ሴስል ባለፈው ሐምሌ ወር የተገደለው። የስምንት ግልገሎች አባት ሴሲል እስከ ዕለተ ሞቱ በዚምባብዌ ሁዋንጌ ብሔራዊ መናፈሻ ስፍራ በነጻነት ይንቀሳቀስ ይንጎማልል ነበር። ያን መሰለ ሕይወት ግን ለደቡብ አፍሪቃዋ ጎረቤት አገር የዕለት ተዕለት የተለመደ ወይም የተዘወተረ ኑሮ አይደለም ይላል ዋና ቢሮው ሎንዶን የሆነው የዓለም እንስሳት ደህንነት ተከባካቢ ቡድን አገሪቱ ውስጥ ካሉት 5800 አናብስት መካከል ሁለት ሦስተኛዎቹ በአንድ ስፍራ ተይዘው ነው የሚገኙት። የዚህ ቡድን የደን አራዊት ዲሬክተሯ ኬት ናስርት፣ እነዚህ ጥበቃ በሚመስል ስም ተይዘው የሚገኙት አናብስት ሕይወት የሥቃይ ሕይወት ነው ይላሉ። በአንዳንድ የእንስሳት ጥበቃ ተቋማት ውስጥ የሚታዩትን የጭካኔ አያያዝ ድርጅቱ መዝግቦ ማስቀመጡንም አመልክቷል። አንዳንዶቹን ሲጠቅስም ግልገሎች በትንንሽነታቸው ከእናቶቻቸው ተለይተው ይወሰዱና በትናንሽ ጎጆዎች ውስጥ በስቃይ ያለ ምቾት፣ ያለ በቂ ምግብ ይኖራሉ። ያለ ማቋረጥ የሚጎርፈው ጎብኝም ለኑሯቸው ጫና ፈጣሪ ነው ይላል። በወፍራም ብረት የታጠረ ከፍተኛ ጭካኔ ያለበት ጥበቃ ነው የሚታድኑ አናብስት ተይዘው የሚቆዩበት ብቻም ሳይሆን ለቱሪዝም መስህብነት ተብሎም ያለ ምቾት የሚገኙት ስፍራ ነው። ትናንሽ ግልገል አንበሶች እንደተወለዱ የሚጠበቁባቸው እንደነዚሁ ያሉት ስፍራዎች ባለፉት አስር ዓመታት በእጥፍ አድገዋል። ይህን መሰል የስቃይ ሕይወት ካሳለፉ በኋላ ደግሞ ወደ ውጭ ይወጡና ልክ እንደሰስል ይገደላሉ ማለት ነው። የደቡብ አፍሪቃ የአናብስት መናፈሻ ተብሎ የሚጠራውና ጆሐንስበርግ የሚገኘው የትልቁ መናፈሻ ዲሬክተር ግን ሁሉም የአናብስት መጠበቂያ ተቋማት በጅምላ መወንጀላቸው ትክክል አይደለም ይላል። ይህን ሐሳብ አጠናክረው የሚሟገቱት ረዳት የጥበቃው ሹሙ ስካት ሲምሰን ተገቢው ክብካቤ አይነፈጋቸውም፣ የእኛ ተቋምም አናብስትን ለሽያጭ አቅርቦ አያውቅም ይላሉ። ይህ አገላለጽ አንበሶችን በጭካኔ የሚይዙ በአንድ የጥበቃ ስፍራ ወይም ዙ ውስጥ የሚያቆዩትን ተቋማት ይመለከት ይሆናልና ከዚህ አንጻር ትክክል ነው ማለት ይቻላል። በትክክል ከተሠራና በፍቅር ከተያዙ ግን ጤናማ ናቸው። ደግሞም እኮ በየጊዜው ቁጥጥር ይደረግብናል። ስለዚህ እንስሳቱ ያለ አግባብ በጭካኔ ተይዘዋል የሚለው የጅምላ ውንጀላ ትክክል አይደለም። የዓለም እንስሳት ተከባካቢ ቡድን ግን እነዚህ ቱሪስቶችን የሚያስጎበኙ አካላት አንበሶች ተጠብቀው የሚያዙበት ስፍራ እንዳይስፋፉ ማድረግ፣ ቱሪስቶችም እንዳይሄዱ መከልከልና መንግሥትም ከዚያ አንጻር እገዛ ማድረግ አለበት ይላል። ዲሬክተሯ ኬትም በዚህ ላይ ትልቁን ሚና መጫወት የሚችሉት ያለባቸውም ቱሪስቶች ናቸው ይላሉ። ዓለም አቀፍ ንቅናቄ ለመጀመር ነው የምንፈልገው። ምክንያቱም በሰስል መገደል የተነሳ ብዙ ሰዎች ተንቀሳቅሷል። በዚህ ላይ ደግሞ በዓለም እንስሳት ተከባካቢ ቡድን ውስጥ ያሉ ሰዎች እንስሳቱ ላይ የሚፈጸመውን ድብቅ የጭካኔ ተግባር በውል ተገንዝበዋል። የዛሬው የዓለም የአንበሳ ቀን በአናብስት ላይ የሚፈጸመውን ስቃይ ቆም ብሎ ለማሰብ ጥሩ አጋጣሚ ፈጥሯል። ዓለም አቀፉ የተፈጥሮ ጥበቃ አንድነት እንዳመለከተው ከሆነ በ20 ዓመታት ውስጥ በአፍሪቃ የአንበሶች ቁጥር በ42 ከመቶ ቀንሷል። የሲሲል ግርማ ሞገስ የተላበሰ ሕይወትማ ያለፈ ታሪክ ሆኗል። አዲሱ አበበን ለዘገባው አመሰግናለሁ። አድማጮች የሰማችሁት የመጽሔቱን የመጨረሻ የትንታኔ ርዕስ ነበር። የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ32 መሆኑን ያመለክታል። ርዕሰ ወሬዎቹን ባጫጭሩ ካሜሩን በግዛቷ ያሉ የማዕከላዊ አፍሪቃ ስደተኞችን በሙሉ በቁጥጥር ስር እያዋለች ወደ የስደተኛ ሰፈሩ እየላከች መሆኑ ተነገረ። የሀገሪቱ ዜጎች ስደተኞቹን እንዲያስጠጉ መንግስቱ አይፈልግም ተብሏል። ኬንያና ዩጋንዳ ድፍድፍ ነዳጅ ከዩጋንዳ የነዳጅ ጣቢያ ወደ ኬንያ ጠረፍ አካባቢ ለማጓጓዝ በታቀደ የቧንቧ መስመር ጉዳይ ከስምምነት መድረሳቸው ተነገረ። ካምፓላ ላይ የሁለቱ ሀገሮች መሪዎች ከተነጋገሩ በኋላ ነው ስምምነቱ ይፋ የሆነው። በዩናይትድ ስቴትሷ ሚዙሪ ክፍለ ግዛት ፈርገሰን ከተማ መሳሪያ ያልታጠቀው ጥቁር አሜሪካዊ ወጣት በነጩ ፖሊስ የተገደለበት አንደኛ ዓመት መታሰቢያ ሰላም በሰላም ሰልፍ እየተካሄደ በጎኑ በአካባቢው ፖሊሶች ላይ ተኩስ የከፈተውና በአጸፋው ፖሊሶች ተኩሰው የመቱት ታጣቂ በጽኑ እንደቆሰለ እየተሰማ ነው። ቱርክ ውስጥ በተከታታይ በደረሱ ጥቃቶች ቢያንስ ስድስት ፖሊሶች ሲገደሉ በትልቋ የሀገሪቱ ከተማ ኢስታንቡል በሚገኘው የዩናይትድ ስቴትስ ቆንስላ ላይም መተኮሱ ተነግሯል። በዚህኛው ጥቃት በሰው ላይ የደረሰ ጉዳት የለም። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና ወደ ቀዳሚው የሁለተኛው አጋማሽ ስርጭታችን ነው የምንሻገረው። ስፖርት ነው። ሳምንታዊ ስፖርት አዘጋጅና አቅራቢው ሰለሞን ክፍሌ እንደምን አምሽታችሁልኛል የተከበራቸው አድማጮች። የአፍሪካ እግር ኳስ ኮንፌዴሬሽን ሥራ አስኪያጅ ኮሚቴ ባለፈው ሳምንት ካይሮ ላይ ተሰብስቦ ስለ ፊፋ ጉዳይ ተወያይቷል። በዚህ ወቅት መልስ ያልተገኘላቸው ጥያቄዎች ቀርበው እንደነበር ተገልጿል። አዲሱ የካፍ ፕሬዚደንት ልዩ አማካሪ ፍቅሩ ኪዳኔ በስፍራው ነበሩ። ስለተነሱ ተነሱ ጥያቄዎች ያገኙትን ያጋሩናል። ለሀገር ውስጥና የውጭ እግር ኳስ ስፖርት ዜናዎች ደግሞ ገዛኢጽዮን መስቀል ከአዲስ አበባ ዘገባለሁ። አብራችሁን ቆዩ። የካይሮ ስብሰባ ለመጪዎቹ ሁለት ዓመታት በኮንፌዴሬሽኑ ልዩ ኮሚቴዎችና ኮሚሽኖች ውስጥ የሚያገለግሉትን አባላት ስም ዝርዝር ይፋ አድርጓል። አቶ ጁኔዲን ባሻ የአፍሪካ ዋንጫ አዘጋጅ ኮሚቴ አባል፣ አቶ ተክለወይኒ አሰፋ ሀጎስ የማርኬቲንግ ኮሚቴ አባል፣ አቶ አበበ ገላጋይ የክለቦች ላይሰንስ ሲስቴም አባል፣ አቶ ዮሴፍ ተስፋዬ የሴቶች ፉትቦል ኮሚቴ አባል ሲሆኑ የአፍሪካ ፉትቦል ኮንፌዴሬሽን ደግሞ አቶ አብነት ገብረ መስቀል የቅዱስ ጊዮርጊስ ክለብ ፕሬዚዳንት የኢንተር ክለብ ውድድር አዘጋጅ ኮሚቴ አባል አድርጎ ሾሟል። በተጨማሪም እኔ ራሴ የካፍ ፕሬዚደንት አማካሪ ሆኜ እንዳገለግል ተጠይቅ ያለሁ ለጊዜው ስራ ፈት ስለሆንኩ ተቀብያለሁ። ግብፅ አዲሱን የሱዌስ ካላንን ስታስመርቅ ስለነበረ ከኤርፖርት ቪዛ እንገዛ የነበርነው ሰዎች ስዌዝ ካናል የሚል ነጻ ቪዛ ተሰጥቶን ገብተናል። የአባይ ውሃ ምሰሱን አላቆመም። የኢትዮጵያ ስፖርት ፌዴሬሽን የቀየራቸው አባላት አመዳደብም ተለይቷል ተብሏል። እነማን ናቸው? አቶ ፍቅሩ፣ ለምሳሌ ሴፕ ብላተር የፕሬዚዳንትነት ስፍራውን ከለቀቀ ለምን ለአንደኛው ምክትል ፕሬዚዳንት ለካሜሩኑ ተወላጅ ለኢሳ ሃያቶ አላስረከበም? በመሰረቱ በአንደኛው ምክትል ፕሬዚዳንት መሪነት ሌላ ጉባኤ ተጠርቶ ምርጫ መካሄድ አልነበረበትም ወይ? ወይንስ አንደኛ ምክትል ፕሬዚዳንቱ አፍሪካዊ ስለሆነ ነው የሚል አስተሳሰብ ተሰንዝሯል። ለማንኛውም ብላተር እስከሚመጣው ዓመት እንደሚቆይ ተረጋግጧል። ፊፋን ለማሻሻል በሚደረገው ጥረት ለማከናወን የሚቋቋመው ኮሚቴ ከየ ኮንፌዴሬሽኖቹ በተወጣጡ አባሎች መሆኑ በተለይ የአሜሪካን ኩባንያዎችን ባያስደስትም የኮንጎ ኪንሻሳ ተወላጅ ኮምስታ ኦማሪ እና የግብጽ ተወላጅ የሆነው አቡሪዳ አፍሪካን እንዲወክሉ ተመርተዋል። የዚህም ኮሚቴ ፕሬዝዳንት አብረን ስንሰራ የነበረው የአይ ኦ ሲ ዳይሬክተር ጄኔራል የነበረው የስዊሱ ተወላጅ ፍራንሷ ካራር ሳይሆን አይቀርም። ለፊፋ ፕሬዚዳንትነት ዕጩ ሆኜ ቀርባለሁ ብሎ ይፎክር የነበረው የላይቤሪያው ፉትቦል ፌዴሬሽን ፕሬዚደንት ሙሳ ቢሊቲ በካፍ ስራ አስኪያጅ ኮሚቴ ስብሰባ ላይ ተገኝቶ ሀሳቡን አካፍሏል። ብዙ ድጋፍ አለው ተብሎ የሚወራለት ፈረንሳዊ ሚሼል ፕላቲኒ የአውሮፓ ፉትቦል ኮንፌዴሬሽን ፕሬዚደንት፣ ከአፍሪካ ጋር ለመጣረቅ ጥረት እያደረገ ነው። ለፊፋ ፕሬዚዳንትነት የሚወዳደሩት የሁሉም ስም ከታወቀ በኋላ ጥቅምት ላይ ካይሮ በሚካሄደው ስብሰባ ላይ አፍሪካ ማን ትደግፍ ታስታውቃለች። እስከዚያ ድረስ እንቆቅልሽ መጫወት ይቻላል። አቶ ፍቅሩ ኪዳኔ አዲሱ የካፍ ማለት የአፍሪካ ፉትቦል ኮንፌዴሬሽን ፕሬዚደንት ልዩ አማካሪ ከፓሪስ አመሰግናለሁ። በመጪው ሳምንት ቻይና የምታስተናግደውን የዓለም አትሌቲክስ ሻምፒዮና ውድድር ቤጂንግ ተገኝተው ስለሚከታተሉ እንደ አስፈላጊነቱ ሊተባበሩን ቃል ገብተውልኛል። ለአዲሱ ሹመት እንኳን ደሳ ለትብብራቸው ደግሞ ከወዲሁ ላመስግንና ወደ አዲስ አበባ ልውሰዳችሁ። በአሁኑ ወቅት በኢትዮጵያ የክረምት ወቅት በመሆኑ ለኢትዮጵያ ፕሪምየር ሊግ የእረፍት የተጫዋቾችና የአሰልጣኞች የዝውውርና የሽያጭ ጊዜ ነው። ሆኖም በቀጣዩ ዓመት ወደ ፕሪምየር ሊጉ የሚገቡትን ሁለት ቡድኖች ለመለየት የሚያስችለው የብሔራዊ ሊግ የምድብ ማጣሪያ በሞቃታማዋ የድሬዳዋ ከተማ ተጧጡፎ በመካሄድ ላይ እንደሚገኝ ተባባሪ አዘጋጅ ገዛኝ ጭየው መስቀል ያስረዳል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። ከየምድቡ አንደኛና ሁለተኛ የሚወጡት ስምንት ቡድኖች ወደ ሩብ ፍጻሜ ጥሎ ማለፍ ይጫወታሉ። በመጀመሪያው የምድብ ማጣሪያ ፋሲል ከነማ ቡራዩ ከነማን ሁለት ለአንድ፣ ደ- ደብረ ማርቆስ ዩኒቨርሲቲ መቀሌ ከነማን ሶስት ለአንድ ሲረቱ ድሬዳዋ ከነማ ከፌዴራል ፖሊስ ያለ ግብ ባዶ ለባዶ አቻ ተለያይተዋል። በሌላው ምድብ ናሽናል ሲሚንቶ ባቱ ከነማን ሶስት ለባዶ፣ አዲስ አበባ ሱሉልታ ከነማን አንድ ለባዶ ሆሳና ከነማ መድንን ሁለት ለባዷብ ሲያሸንፉ ጅማ አባ ቡና ና ሻሸመን የከነማ ሁለት ለሁለት ተለያይተዋል። ምድብ ሦስት ና ምድብ አራት ዛሬ እንደሚጫወቱ የኢትዮጵያ እግር ኳስ ፌዴሬሽን ባሰራጨው መግለጫ አስታውቋል። ወደ አውሮፓ ስንሸጋገር የእንግሊዝና የፈረንሳይ ፕሪምየር ሊጎች የ2015 16 ዓመታዊ ውስጥ ውድድራቸውን ትላንትናና ከትላንት በስቲያ ጀምረዋል። ሌሎች በቀጣዩ ሳምንት እንደሚጀመሩ የወጣው የውድድር መርሐ ግብር ያመለክታል። ገዛሀኝ በዚህም ላይ አጠር ያለ ዘገባ አለው። በተወዳጁ የእንግሊዝ ፕሪምየር ሊግ የፕሪምየር ሊጉ የአምናው ሻምፒዮን ቸልሲ ከስዋንሲ ሲቲ ጋር ሁለት ለሁለት አቻ ተለያይቶ ነጥብ ተጋርቶ ሲወጣ፣ ማንቸስተር ዩናይትድ ቶተንሃም ሆትስፐርን አንድ ለባዶ አሸንፏል። ቶተንሃም የተሸነፈበትን በራሱ ግብ ላይ በማስቆጠር ሆነ እንጂ አጥቅቶ እንደ መጫወቱ ማሸነፍ ይገባው ነበር። ኖርዊች ሲቲ ያውም በሜዳውና በደጋፊው ፊት ነው በክሪስቲል ፓላስ ሶስት ለአንድ ተቀጥቷል። ከትናንት ጨዋታዎች መካከል በኢትዮጵያና በሌሎችም የአፍሪካ ሀገሮች በርካታ ደጋፊ ያለው አርሴናል በሜዳው በዌስትሃም ዩናይትድ ሁለት ለባዶ ተሸንፏል። አብዛኞቹ የአርሴናል ደጋፊዎች ተበልጠው መሸነፋቸውን ያመኑ ይመስላል። ወጣት አለማየሁ ገመዳ የአርሴናል የብዙ ጊዜ ደጋፊ፣ ጨዋታው እንደተጠናቀቀ ለአርሴናል ሽንፈት ምክንያቱን አስተያየት እንዲሰጠኝ ጠይቀው የሚከተለውን ተናግሯል። ዋናው ነገር ግን የበረኛው ታይሚንግ አለመጠበቅ፣ በቃ በረኛው አሁን ያንን የመጀመሪያውን ጎል ዘሎ ባይወጣ ኖሮ ውስጥ ቢሆን የሚያድነው ኳስ የሁለተኛውም ተከላካዮቹ መዘናጋት በረኛውንም ሸፍኖ ስለተዘናቅፋል ማዳን የሚችለውን ነው። በቃ እሱ ወደ ውጭ ይወጣል ብሎ ነው የገመተው እና ይመታል ብሎ ማለትም ያው የኮንሰንትሬሽን ችግር በአካል ብቃቱ ላይ ፍጥነት ላይ ያየኸው ነገር የለም ፍጥነት እና ጉልበት እንኳን አልተመጣጠኑም። ያው ብዙ ተበልጧል አርሰናል። ያው ቢሆንም ግን የሚስተካከል ነገር ይመስለኛል። ግን ፊት ላይ በቃ አርሰናል ጨራሽ እንደሌለው በቃ ዛሬ በደንብ በደምብ በደምብ ታይ። ማንቸስተር ዩናይትድ እንደ መበለጡ አለመሸነፉ እድለኛ ነው ያሉ ብዙዎች ናቸው። ወጣት የሆነ እስጌታውን ደግሞ በማንቸስተር ዩናይትድ አሸናፊነት ዙሪያ አነጋግሬዋለሁ የሚከተለውን ብሏል። ማንቸስተር ገንዘብ እንደ ማውጣቱ ማለት ነው ገንዘብ እንደ ማውጣቱ አሁንም ለደጋፊን ያመረቃል ወይ አስደስታል የሚል ጨዋታ አላረገም። ወደፊት ግን ተዋህዶ ጥሩ ትሜናል ብዬ ገምታለሁ። በሌሎች የፕሪሚየር ሊጉ ጨዋታዎች በርን ማውዝ በአስቶቪላ አንድ ለባዶ ሲሸነፍ ሌስተር ሲቲ ሰንደርላንድን አራት ለሁለት ሸኝቷል። ዛሬ ምሽት አራት ሰዓት ላይ ማንቸስተር ሲቲ ከዌስት ብሮም አልቤን ጋር የሚያደርጉት ጨዋታ በጉጉት ተጠብቋል። ይኸው ነው በእኔ በኩል ያለው ሰለሞን፣ ወደ አንተ ተመልሻለሁ። ገዛኸኝ ጮ መስቀልን አመስግኜ ልሰናበት። ከማጠቃለ ላይ በፊት ግን ሁልጊዜ ስለ እንግሊዝ ፕሪምየር ሊግ ሲዘገብ ብዙ አፍሪካውያን በተወዳጁ የእንግሊዝ ፕሪምየር ሊግ መባሉን ለምን ይወዳሉ ትልቁ የእንግሊዝ ፕሪምየር ሊግ በመላው ዓለም ከአንድ ቢሊዮን በላይ ሰዎች በቴሌቪዥን ስለሚያዩትና ከእነዚህም ውስጥ 260 ሚሊዮኑ በአፍሪቃ በመሆናቸው እንደሆነ ይታመናል። እናም የ2015 16 ዓመቱ ውድድር ትላንት በመጀመሩ ውድድሮቹን በቴሌቪዥን የሚያስተላልፉ ኢትዮጵያን ጨምሮ ከኬፕታውን እስከ ካይሮ ያሉ ቡና ቤቶችና ሌሎች መዝናኛዎች ትላልቅ ስክሪኖችን አዘጋጅተው ደንበኞቻቸውን በመጠባበቅ ላይ ናቸው። በኢትዮጵያ ከደንበኞቹ አንዱ ዘንድሮ የማንኛው ቡድን ደጋፊ እንደሆነ ባላውቅም ባልደረባችን እስክንድር ፍሬው መሆኑን ግን አልስትም። የማላውቀው ነገር ቢኖር በአህጉሪቱ ውስጥ በአጠቃላይ የትኛው ቡድን ይበልጥ ተወዳጅ እንደሆነ ብቻ ነው። እርሱም ወደፊት በሚካሄድ ጥናት ይደረስበታል። በዚሁ ለአብቃ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ኩሌኔን ሰላም፣ ደህና ቆዩ። ሰለሞን ክፍሌንና የአዲስ አበባውን ተባባሪውን ገዛኸኝ መስቀል ጽዮንን ለስፖርት ዘገባቸው አመሰግናለሁ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን አፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ሳዬ የፕሬዝደንት ባራክ ኦባማ የአፍሪካ ጉብኝት የዩናይትድ ስቴትስ ፕሬዝደንትነታቸውና የአፍሪቃ ዝርያነትን አቅፎ የያዘ በመሆኑ ለአፍሪቃውያን ያስተላለፉት መልእክት ለአህጉሪቱ ከመቆርቆርም አንጻር መሆኑን ስለ ጉብኝቱ እንዲተነትኑልን የጋበዝናቸው ዶክተር አየለ በከሬ ባለፈው ሰኞ በቀረበው የመጀመሪያ ክፍል ቃለ መጠይቅ መግለጻቸው የሚታወስ ነው። ከሳቸው በፊት የነበሩት ፕሬዝደንቶች ክሊንተንና ቡሽ ለአፍሪቃ ካደረጉት ጋር ሲነጻጸር ፕሬዝደንት ኦባማ ከእሳቸው የተጠበቀውን ያህል አላደረጉም ለሚለው አባባል ደግሞ ከእነሱ ጋር ሲወዳደር ያከናወኑት ትልቅ አይደለም ለማለት ቢቻልም፣ በአፍሪቃ ላይ ያስተሳሰብ ለውጥ እንዲኖር አድርገዋል ብለዋል። ዶክተር አየለ በኮርኔል ዩኒቨርሲቲ በአፍሪካ ጥናት ለበርካታ ዓመታት በመምህርነት ያገለገሉ ናቸው። በአሁኑ ወቅት ደግሞ በመቀለ ዩኒቨርሲቲ የታሪክና ባህል ክፍል ተባባሪ ፕሮፌሰር ናቸው። ያወያየቻቸው የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሀዬ ነች። ኢትዮጵያ በልማትና በምጣኔ ሀብት እድገት አሳይታለች ያሉትን ውጤት ያሞገሱት ፕሬዝደንት ኦባማ የሰብአዊ መብትና የዲሞክራሲ አያያዝ ችግሮችንም ማንሳታቸው የሚታወስ ነው። ዶክተር አየለ በፕሬዝደንት ኦባማ አቀራረብ ላይ በሚሰጡት አስተያየት ይጀምራሉ። እንደኔ ግምት አቀራረባቸው በጣም ግልጽ ነው። እርግጥ አንዳንዶቹ ዲሞክራሲያዊ የሆነ ምርጫ በቅርቡ ተካሂዷል ብለው መናገራቸው ትንሽ ቅሬታ ተሰምቷቸዋል። ግን በሌላ በኩል ያየን እንደሆነ እሳቸው ምንድን ነው ያሉት? ኢትዮጵያ አሁን የጀመረችው ከፍተኛ የኢኮኖሚ እንቅስቃሴ የበለጠ አመርቂ ሊሆን የሚችለው የበለጠ ዘላቂ ሊሆን የሚችለው የመናገር መብት፣ ተቃዋሚዎች፣ ሕጋዊ ተቃዋሚዎች ነው ያሉት፣ ተቃዋሚዎች በሚገባ በስርዓት መልክ እዚህ ውስጥ ሲሳተፉ ነው። ካምፔኑ ሲሳተፉ ነው ብለው በግልጽ አስቀምጠውታል። ከጠቅላይ ሚኒስትሩም ያገኙት መልስ ምንድን ነው? እኛ ወጣት ዲሞክራሲ ነን፣ ገና እያደግን ያለን ነው የሚል መልስ ነው የተሰጠው። እና ዋናው ነጥብ ምንድን ነው? ያንን ወቀሳ አድርገዋል። ግን ወቀሳውን በተነጥላ አይደለም ያደረጉት ደጋግሞ ደጋግሞ የሚሉት ፕሬዚዳንት ኦባማ ምንድን ነው የእኛም የራሳችን ዲሞክራሲ ሙሉ በሙሉ ትክክል ነው ለማለት አንችልም። ፐርፌክት እንግሊዝኛው ወርድ ፐርፌክት ነው ፐርፌክት አይደለም። እንግዲህ ምንድን ነው አፕሮቻቸው? እኔ የመጣሁት ይሄኔን አርጉ ለማለት ሳይሆን እንደዚህ ብታረጉ ምናልባት ከዚህ የተሻለ ጥሩ ውጤት ልታገኙ ትችላላችሁ፣ በሚል መንፈስ ያው ወቀሳውን አቅርበዋል። እንግዲህ ቅድም እንደ ተባባል ነው ፕሬዚደንት ኦባማ ወደ አፍሪቃ ሲሄዱ እንደ የዩናይትድ ስቴትስ ፕሬዚደንትነት ብቻ ሳይሆን እንደ የአፍሪቃ ዝርያ ያለባቸው እንደ አንድ አፍሪቃዊ ተደርጎም ይታያሉና ከዚህ አንጻር ፕሬዚደንት ኦባማ ለአፍሪቃ ብዙ ነገር ሊያደርጉ ይችላሉ፣ ወይም ደግሞ በአፍሪቃ ላይ ትኩረት ሊሰጡ ይችላሉ የሚል ግምት ነበረ። እንግዲህ እስካሁን ባለው ጊዜ ግን ከሌሎቹ የዩናይትድ ስቴትስ ፕሬዚደንቶች እንደ ፕሬዚደንት ክሊንተን በነበሩበት ጊዜ፣ ቡሽም እንደዚሁ ብዙ ስራዎች ሰርተዋል ለአፍሪቃና የፕሬዚደንት ኦባማ ግን የዛን ያህል አይደለም የሚል እንደ ቅሬታ መልክ የሚቀርባልና ይህንን እንዴት ይመለከቱታል? በሁለት አይነት መንገድ እመለከተዋለሁ። እርግጥ አሁን ለምሳሌ ፕሬዚዳንት ቡሽን በምንወስድበት ጊዜ በተለይ ኤች አይቪ ኤድስን በሚመለከት ትልቅ ኢኒሽቲቭ ወይም ደግሞ ጽንሰ ሀሳብ በመውሰድ ከፍተኛ ገንዘብ ኤች አይቪ ኤድስን ለመዋጋት በመመደብ አፍሪካ ተጠቃሚ ሆናለች። አሁንም እየተጠቀመች ነው። እንደውም ፕሬዚዳንት ኦባማ ፕሬዚዳንት ቡሽ የጀመሩትን አጠናክረው አሁን በተቻለ መጠን ወደፊት ተላላፊ በሽታ በድንገት መጥቶ ብዙ ህዝብ እንዳይጨርስ መደረግ ያለበት በጠቅላላው ሰ ለምሳሌ በኢትዮጵያ በተለያዩ ቦታዎች የጤና ጣቢያዎች ማቋቋም፣ ጤና ጣቢያዎቹ ደግሞ ሰርቪስ መስጠት፣ አገልግሎት ለህዝቡ መስጠት በሚል ተጨማሪ ገንዘብ አንድ ቢሊዮን ዶላር እዛ ላይ ተጨምሯል። እና እርግጥ ነው እንዳልሹው ፕሬዚዳንት ቡሽ ቀጥታ እርዳታ ኤች አይ ቪ ኤድስን ለመዋጋት አድርገዋል። በዛም ሚዛን ከመዘን ናቸው። እውነቴን ነው ለየት ያለ ወይም ደግሞ በጣም ትልቅ ነው የሚባል መንደርደሪያ ሀሳብ ይዘው አልመጡም። በአንዳንድ እንትን ፓወር ለምሳሌ ኤሌክትሪሲቲ አፍሪካ ውስጥ ያለው ፓወር አፍሪካ በሚል እንዲጨምር በሚል የወሰዱት ኢኒሺዬቲቭ አለ። ይሄ በእንግዲህ ትልቁ ምንድን ነው የእሳቸው ትኩረት ጸጥታን በሚመለከት ነው በተለይ ደግሞ ክራይሲስ በተነሳ ጊዜ ቶሎ ብሎ እርሶ ያንን ክራይሲስ ሊያግተው ወይም ደግሞ ሊያቆመው የሚችል አርሚ ወይም ጦር የሚቋቋምበትን መንገድ እንዲጠናከር አድርገዋል። ሌላው ምንድን ነው የእኔ ግምት ምንድን ነው? እርግጥ በቁሳቁስ ደረጃ ካየሹ የእሳቸው ይሄን ያህል ነው ብሎ የሚወራበት የለም። ግን እኔ ምንድን ነው የአስተሳሰብ ለውጥ እንዲኖር አድርገዋል ባይ ነኝ። ይኸው ምንድን ነው ቅድም እንዳልኩሽ አሁን የሚወራው ስለ አፍሪካ በጣም ወደፊት መግፋት የአፍሪካን አጋርነት፣ የአፍሪካን ጓደኝነት ነው እንጂ አፍሪካ በሚዝረብላት፣ አፍሪካ ችግረኛ ናት ብሎ ዲስኩር መስጠት ነገር የለምና እሳቸው የጣሉት መሰረት ወደፊት ቀስ በቀስ በሁለቱ ህዝቦች በአፍሪካ ህዝቦች እና በአሜሪካ ህዝቦች መካከል የተሻለ ተጠናከረ ግንኙነት እንዲኖር ያደርጋል ብዬ አምና ነው። ሌላው ደግሞ ምንድን ነው በተለይ እሳቸው እኔ አፍሪካ ቤቴ ነው፣ ቤተሰቦቼ እዚህ አሉ በሚል መንፈስ መጥተው የበዛ አፕሮች ከህዝቡ ጋራ መገናኘታቸውና ከህዝቡ ጋራ ውይይት ማካሄዳቸው እንደ እኔ ግምት ምንድን ነው በተለይ አፍሪካውያን አሜሪካውያንን በገፍ በብዛት ወደፊት ወደ አፍሪካ እንዲመጡ ያደርጋቸዋል። የአፍሪካን አመለካከታቸውን የበለጠ እንዲዳብር እንዲጠናከር ያደርገዋል እና በእኔ ግምት ምንድን ነው የእሳቸው ውጤት የሚታየው አሁን አይደለም። በእኔ ግምት የእሳቸው ውጤት የሚታየው የሚቀጥለው አመት ብቻ ሳይሆን ስልጣን ቦታቸውን ጨርሰው ከወጡ በኋላ በሚቀጥሉት አምስት አመታት፣ አስር አመታት ይሄ በአሁኑ ጊዜ ያደረጉት ጉብኝት የእሱ ውጤት የሚታይበት ያን ጊዜ ነው ብዬ ገምታለሁ። አሁን የአገዋንም ጉዳይ እንግዲህ አራዝመዋል። ባለፈው ግንቦት ወር ያበቃውን ለሁለተኛ ደረጃ አራዝመዋል እና ለመሆኑ ኢትዮጵያ በዚህ በአገዋ ወይም የአፍሪካ እድገት አጋርነት ምን ያህል ተጠቃሚ ይሆናለች? ኢትዮጵያ ኢትዮጵያ በጣም ተጠቃሚ ይሆናለች። እንዲሁም የኢትዮጵያ ችግር ምንድን ነው ሁሉን ነገር አሟልታ ያንን እቃ ለአሜሪካ ገበያ ለማቅረብ አለመቻሏ ነው። እና እስካሁንም ብዙ በተለይ በልብሳ ልብስ ደረጃ ፋብሪካዎች ተከፍተው በብዙ ሺህ የሚቆጠሩ ሰራተኞች እዛ እየሰሩ ከእነሱ የሚያመርቱትን እቃ ወደ አሜሪካ ይላካልና እዚህ ላይ አንቺ እንዳልሽው ለአስር አመት ተራዝሟል። ግን ዋናው ነጥብ ምንድን ነው መዘንጋት የለብን የኢትዮጵያ ትልቁ ሀብቷ የእርሻ ምርቷ ነው። እና የእርሻ ምርት አልተጨመረም። ይሄ የተራዘመው የእድገት ስምምነት ላይ ግን ኢትዮጵያ ተጠቃሚ ናት። እዚህ ላይ መገንዘብ ያለብን ምንድን ነው? አሁን ለምሳሌ አገዋን በምንወስድበት ጊዜ አንዳንዶቹን ፋብሪካዎች የሚከፍቱት ቻይኖች ናቸው። ቻይኖች ይከፍታሉ፣ ኢትዮጵያ ሰራተኞች ይሰራሉ፣ አሜሪካ ማርኬቱን ትከፍታለች። እና ይሄም ደግሞ ሌላ ጥሩ ምሳሌ ያስተምረናል። ቻይና እና አሜሪካ ኢትዮጵያ ውስጥ የሚያደርጉትን ጨዋታ ያሳየናል። እና ሌላው ትልቁ ነጥብ ምንድን ነው? በዚህ በያዝነው በሀያ አንደኛው ምዕተ ክፍለ ዘመን ሁለት ሀያላን ሀያላን ሀገር አለ። አሜሪካም ሀያል ሀገር ነው። ቻይናም ሀያል ሀገር ነው። እና ይሄ አገዋ ለምሳሌ የአሜሪካ ኢኒሼቲቭ ነው። ነገሩ ምንድን ነው? አፍሪካ ያመረተችውን አለ ታክስ ወደ አሜሪካ እየገባ እንዲሸጥ ነው። እና የኢትዮጵያ ሠራተኞችን ለመጥቀም ከእርሻ ወደ ማኒፋክቸሪንግ ወይም ደግሞ ወደ ፋብሪካነት ለመሸጋገር የሚያስችል ነው። እና እዚህ ላይ አሁን ምንድን ነው ቻይና ምሮል እየተጫወተች ሚና እየተጫወተች ነው ያለችው። እና ይሄም ራሱ ትልቅ ነጥብ ነው። እና አጓ ትልቅ የአሜሪካ ኢኒሽቲቭ ነው። አሁን አስር አመት መራዘሙ ተጨማሪ የበለጠ ፋብሪካዎች እንዲከፈቱ ያደርጋል። ግን ኢትዮጵያ በቀጥታ ተጠቃሚ ናት፣ በመራዘሙም ደስ ብሏታል። እሺ እንግዲህ ዶክተር አየለ በከሬ ውይይታችንን ወደ ማብቃትና እስካሁን ያልጠቀስ ነው ለመናገር የሚፈልጉት ነገር ካለ ፕሬዚዳንት ኦባማ ወደ አሜሪካ ከመለሳቸው በፊት የኢትዮጵያ አየር መንገድን ጎብኝተው ነበረ። እንግዲህ የኢትዮጵያ አየር መንገድን በምንወስድበት ጊዜና አሁን ያለው የዓለም አቀፍ ግንኙነት ምን ያህል መቀየሩን ለማሳየት ለማስረዳት እሞክራለሁ። አሁን የኢትዮጵያ አየር መንገድን በምንወስድበት ጊዜ፣ ለምሳሌ የአውሮፕላኖቹ ማረፊያ መንደርደሪያ፣ መነሻ መረና ማረፊያ የሰራው ማን ነው? ቻይና ነው። እዛ ላይ የሚያርፉት አውሮፕላኖች በሙሉ ደግሞ ከየት ነው የሚመጡት? ከአሜሪካ ነው። ሁለቱ ኃያላን እዚህ ያሉበት የኢትዮጵያ አየር መንገድ ከአፍሪካ አንደኛ ነው። ዘ ላርጅስት። በአሁኑ ጊዜ አፍሪካ አማራጮች አሏት፣ አማራጮች አሏት። እና እነዛን አማራጮች ብልሽ በሆነ መንገድ የተጠቀመች እድገቷን ከያስፋፋች በውስጡ ያሉትን ቅራኔዎች የቀረፈች እየቀረፈች ከሄደች በፍጥነት አድጋ ከሌላው ዓለም ጋር እኩል ለመሆን የማትችልበት ምንም ምክንያት የለም ብዬ ነው ኔ የማስበው። እሽ እንግዲህ ዶክተር አየለ በከሬ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። እኔም እድሉ ስለተሰጠኝ እጅግ በጣም አመሰግናለሁ። አድማጮች፣ አሁን ከመጨረሻዊ ምሽቱ ቅንብር ላይ ደርስናል። ሳምንታዊው ጤና ነው ፕሮግራሙ። አዘጋጅና አቅራቢ ሰለሞን አባተ በአእምሮ ጤና ላይ የተካሄደ ውይይት ነው። ጤና ለምሽቱ የቀረበው ኢትዮጵያ ውስጥ ያለው የአእምሮ ጤና ሁኔታ ምን ይመስላል? የአእምሮ ጤና ማለትስ ምን ማለት ነው? ኢትዮጵያውያን ስለ አእምሮ ጤና ያላቸው ግንዛቤ፣ ለሕክምና ለእንክብካቤ ያለው የአገሪቱ አቅም፣ ለአእምሮ ጤና መታወክ የተጋለጡ ሰዎች ሰብአዊና ሌሎች መብቶች እንዲሁም ሌሎች ጉዳዮች በውይይቱ ውስጥ በስፋት ተዳሰዋል። ተወያዩ ወጣት የአእምሮ ጤና ተመራማሪ እና የዩኒቨርሲቲ መምህርት የዚህ ዓመት የአፍሪካ ወጣት መሪዎች ጅማሮ የማንዴላ ዋሽንግተን የተግባርና መረጃ ልውውጥ መርሃ ግብር ተሳታፊ ናት። ማጂ ኃይለማርያም ነች። ሰለሞን አባተ ነው ያወያያት። ወደ ውይይቱ እንዝለቅ። ለመሆኑ የአእምሮ ጤና ለምን ጥያቄ ሆነ በኢትዮጵያ? ዜሮ ነጥብ አምስት ፐርሰንት አጠቃላይ ካለው የአዋቂ ቁጥር አዋቂ ማለትሽ እድሜው ከአስራ ስምንት ዓመት በላይ የሆነውን ቡድን ነው የሚያጠቃው። ከባድ አይምሮ ሆናል በብዛት ማለት ነው። የኢትዮጵያ ህብረት ህብረተሰብ አሁን ዘጠና አራት ሚሊዮን አለ። የዘጠና አራት ሚሊዮኑ ሃምሳ አራት አዋቂ ነው ካል የአምሳ አራት ደግሞ ዜሮ ነጥብ አምስት ፐርሰንቱ ከባድ አይምሮ ህክምና የሚፈልግ ይሆናል ማለት ነው። ወደ ትክክለኛ ቁጥር እንተርጉመው ይሄንን መቶኛ ከኢትዮጵያ አዋቂ ቁጥር ከሦስት መቶ ሀምሳ ሺህ እስከ ግማሽ ሚሊየን የሚደርስ ኢትዮጵያዊ ማለት ነው ብርቱ የሆነ የአእምሮ ጤና ችግር አለበት። የአእምሮ ጤና የሰብአዊ መብቶች ጉዳይም ነው ትለናለች ወይዘሬት ማጂ። አካል ከሆኑ ቃለ መጠይቆች አንዱን ለማድረግ በሄድኩበት አጋጣሚ በአስር ዓመት በላይ ታስሮ ቤት የቆየ ልጅ አግኝቻለሁ። በሰንሰለት ታስሮ ማለት ነው። ምግብ ከበላ ውጪ ለመጠዳዳት ይዞት የሚወጣ ሰው ስለሚያስፈልግ ማስራብ ነገር እንደሚኖር ሰምቻለሁ። ደመምተኞቹ ከራሳቸው ይሄ በቤተሰብ አካባቢ የሚሆን ነገር ነው። ወጣ ብሎ ለመራመድ ቢያስብ ጥቃት ያደርስብናል የሚሉ ሌሎች ሰዎች እሰሩልን እንደሚሉ ሰምቻለሁ። መደብደብ አለ። በተለይ ዝም ለማስባል አ ወጥተው ጎዳና ላይ ምናምን ካገኘኋቸው መደብደብ አለ፣ መደፈር አለ። ተደፍረው የወለዱ ብዙ የአእምሮ ህመምተኛ የሆኑ ሴቶች አሉ። ደፋሪዎቹ ብዙዎቹ አእምሯቸው ጤነኛ የሆኑ ሰዎች ናቸው። እየሰማሁት ጤነኛ አእምሮ ያላቸው ሰዎች ናቸው። የአእምሮ ህመምተኞችን ይዘው ለእንደዚህ አይነት ጥቃት ያደረሷቸው። ከመደፈር የተነሳ ኤችአይቪ የተያዙ የአእምሮ ህመምተኛ የሆኑ ሰዎች አግኝቻለሁ የወለዱ ልጆች ያሏቸው ሴቶች አግኝቻለሁ። እና ይሄ ጥቃት በጣም ለየአይምሮ መምተኛ መሆን ለሌሎች ድምር ጥቃቶች ተጋላጭ ያደርጋቸዋል ሰዎችን እና ከዚህ ከዚህ አንጻር ነው የሰብአዊ መብትን ጥያቄ ነው ብዬ ለማውራት ሲዘለው ከወይዘሪት ማጂ ሀይለ ማርያም ጋር በአእምሮ ጤና ላይ ሰፊ ውይይት አድርገናል። ወይዘሪት ማጂ ኃይለ ማርያም ጤና ይስጥልኝ። እንደምን አመሸሽ? እግዚአብሔር ይመስገን ደህና ነኝ። የአፍሪካ ወጣት መሪዎች ጉባኤ ተጠናቀቀ። ለሌላ ስድስት ሳምንት እየተዘጋጀሽ ነው ያለሽው። ጊዜ ጨርሶ የለኝም። ስቲ ነበር ትናንትና ከቆንጂት ጋር ባደረግሽው ጋለ ምልልስ አሁን ትንሽ ደቂቃዎች ትንፋሽ ያገኘሽ ይመስለኛል ለሚቀጥለው ረጅም ጉዞዎች ለመዘጋጀት። እሺ እና እስቲ በዚህ ጣልቃ ደግሞ እኔ እንደገና አላጣብብሽና ትንሽ ጊዜሽን ሽን አሁን እየሰራሽበት ያለሽው የአእምሮ ጤና ጉዳይ ነው። ፒኤችዲሽን በዛ ላይ እየሰራሽ እንደሆነ ነው የነገርሽን እና ለመሆኑ መቼ ነው ዶክተር የምትሆኚው? ቢበዛ አንድ ዓመት፣ ቢያጥር አስር ወር እንግዲህ ደርሰሻል ማለት ነው። ይመስለኛል እጩ ዶክተር ማለት ይቻላል። አሁን ማጂ፣ በነገራችን ላይ ለተሳካ ተሳትፎ የዚህ የያሊ ማለቴ ነው እንኳን ደስ አለሽ እላለሁኝ። እና መሪነትሽም እንደዚሁ አርአ ያለው ነው ብዙዎችን ያነቃቃ ይመስለኛል። እስቲ ወደ ራስሽ የምርምር ጉዳይ መለስ ስልበል እና ለመሆኑ የአእምሮ ጤና ምንድን ነው ማጂ? ለእኔ እንግዲህ የአእምሮ ጤና ሌላ ስለ ጤና ከማውራታችን በፊት መወራት የሚገባው ትልቅ የጤና ክፍል ነው። ካል አእምሮ ጤና ምንም ጤና የለም እና የአእምሮ ጤና ብለን ስንል አንድ ሰው በህብረተሰቡ ውስጥ ሲኖር የሚጠበቅበት ኃላፊነቶች ልበል አላውቅም አለ እና የተለመዱ የዕለት ተዕለት እንቅስቃሴዎች ውስጥ የሰዎችን ጤነኛ ከሆነው እና ስናይ ወጣ ያሉ ባህሪዎችን ማሳየት አሁን እኔ የምሰራበትን ብሬፈር ባረግ ይቀለኛል። እኔ የምሰራው ከባድ አእምሮ ህመም ወይም እብደት የሚባለው ህመም ካለባቸው ሰዎች ጋር ነው እና የከባድ አእምሮ ህመም ድምጾችን መስማት፣ ለሌላው ሰው የማይሰሙ ድምጾችን ማለት ነው፣ ሰዎች የማያዩአቸውን ነገሮች ማየት፣ ሌላም በአካባቢ ያንን ስቲሙላ የሚሰጥ ነገር ሳይኖር ለዛ ነገሮች ምላሽ መስጠት እና ሄዶ ሄዶ ነገሩ በእርግጥ ሳይኖር ማለት ነው። አዎ ነገሩ በእርግጥ ሳይኖር ለዛ ነገሮች ምላሽ መስጠት፣ ለምሳሌ የሆነ ሰው ያባረኛል ማለት። ከወይዘሪት ማጃ ኃይለማርያም ጋር ያደረግነው ውይይት እንዳስተዋላችሁት ይቀጥላል። ሙሉውን ከዌብሳይታችን ታገኛላችሁ፣ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ2219ና 25 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ቆንጂታ ታየነን ያቀናበረልን ደግሞ ንጉሱ ታምሬ ነው። ከተተኪው የስርጭት መሐንዲስ ከአልሳንቶስ መዘንጋት ጀምሬያለሁ። ከተረኛዋ ዋና አዘጋጅ ከትዝታ በላቸው እና ከሌሎቹም ባልደረቦቻችን ጋር በዚሁ ልንሰናበታችሁ ነው። አድማጮች ነገ ማክሰኞ ከምሽቱ አንድ ሰዓት ላይ በልዩ ዝግጅት፣ ሶስት ሰዓት ላይ በመደበኛው እንገናኝ። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ ሚኒያ ፎወርቅ ያለች መልካም ጊዜ መልካም yo man.